ከአድማጮች ለሚቀርቡ ጥያቄዎች መልስ የሚሰጥበት ፕሮግራም ነው። ዳንኤል ገዛኸኝ ከዘጠና ሰባቱ የኢትዮጵያ ምርጫ በፊት የሞገድ ጋዜጣ አዘጋጅ እንደነበር ከዚያ ቀደም ብሎ በመና የተሰኘውን የፖለቲካ ጉዳዮች ላይ በሚያተኩር ጋዜጣ በዋና አዘጋጅነት እንዳገለገለ ሲዋን በሚል ርዕስ ባለፈው ዓመት ታትሞ የወጣው መጽሐፉ ሽፋን ላይ ይነበባል። ጋዜጠኛው ከምርጫው በኋላ ከመንግሥት ኃይሎች ደረሰብኝ በሚለው እስራት፣ ወከባ፣ ድብደባና በቅልብ ውሻ የመነከስ ጥቃት በታኅሣሥ 1998 ዓ ም ለመሰደድ በክቷል። ሲዋን በዕብራይስት ቋንቋ ግንቦት ማለት መሆኑን ተረተናል። ሲዋን ዳንኤል ገዛሐኝ ከአዲስ አበባ አውቶቡስ ተራ ተነስቶ እስከ ሰነአ የመን ያሳለፈውን ከባድና ጠመዝማዛ የስደት ጉዞ ይዘግባል። ዳንኤል ዛሬ በዩናይትድ ስቴትስ የአትላንታ ጆርጂያ ከተማ ነዋሪ ነው። የዛሬው ለጥያቄው መልስ ዝግጅት እንግዳ ነው። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ናት። በጣም አመሰግናለሁ። ዳንኤል ገዛኸኝ ስለ ትብብር። ሲዋን በሚለው መጻፍህ ላይ ስለ አሰቃቂ የስደት ጉዞ ጽፈሃል። ከአዲስ አበባ ተነስተህ የመን ሰነአ የገባህበትን ሁኔታ። እስቲ መጀመሪያ ከአዲስ አበባ ለመውጣት እንዴት ተገደድ? ስደት እንደሚታወቀው ቁርጠኝነትን የሚጠይቅና ከባድ ፈተና ነውና፣ እንዴት ለመሰደድ ውሳኔ ያደረግ? እንግዲህ እኔ ስደትን የመረጥኩበት ዋናው ምክንያት አንደኛ የሰው ልጅ ያው እንግዲህ የተፈጥሯዊ የመንቀሳቀስ መብት አለው ያንን መብት ተጠቀሜ ነው። ሁለተኛ ደግሞ ወደ በዛ መስመር ለመጓዝ የተገደድኩበት ዋናው ምክንያት ምንድን ነው? እንደሚታወቀው በደቡብ ኢትዮጵያ በኩል መንግስት ከፍተኛ ቁጥጥር ያደርግ ነበረ። በርካታ ሰዎች እኔ በተሰደድኩበት ወቅት ከምርጫ ዘጠና ሰባት ማግስት ብዙ ሰዎች ከድንበር እየተያዙ ወደ መሀል አዲስ አበባ ይመጡ ነበርና ያለኝ አማራጭ ያንን የሶማሊያን ጠረፍ ተጠቅሜ ወደ ሶማሊያ ከዛም ወደ የመን ማምራት ነው። የስደቱ ምክንያት እንግዲህ የተጠነሰሰበት ምክንያት እኔም ሆንኩኝ በርካታ ኢትዮጵያ እንደሚያውቁት እንግዲህ በምርጫ ዘጠና ሰባት ማግስት በብዙ ሺዎች የሚቆጠሩ ሰዎች ወደ እስር ቤት ተግዘዋል። የኔም የሙያ ጓደኞች በርካታዎቹ ወደ እስር ቤት ተወስደዋል። መጨረሻ ላይ ምርጫው እንደተጠናቀቀ ከፖሊስ ጥሪ ደርሶ የነበር ለፖሊስ ቃል እንድሰጥ፣ እንደገና ደግሞ ፍርድ ቤት ለውሳኔ የቀረበ መዝገብ ነበር፣ ኛው ከሙያዬ ጋር የተያያዘ ማለት ነው። በዛ ምክንያት እንግዲህ የሚሰጠው ውሳኔ ያው ፍርደ ገምድል እንደሆነ ስለማስብ ያለኝ አማራጭ ስደት ሆነና ስደት ገባሁ ማለት ነው። ከቆየሁት ታሰራለው እኔም ችግር ይደርስብኛል በሚል ነው ከሀገር ለመሰደድ የበቃ ኸው ማለት ነው። አዎ፣ በሱ ምክንያት ነው። ዳንኤል ግን ገና ከጅምሩ ስታነሳ የመን ከደረስክ በኋላ ተጠግተ የምትኖርበት ሁኔታ እንደሚኖርና አዲስ አበባ ጀምሮ ደግሞ የመን ድረስ የሚያደርሷችሁ ደላላዎች እንደሆኑ ነው በመጽሐፊያ የጠቀስከውና እስቲ ስለዛ ሁኔታ ንገርን፣ ግለጽልን። አዎ እንግዲህ እኔ በሰበሰብኩት መረጃ መሰረት በተለይ ክልል አምስት የሶማሌ ክልል ጅጅጋ የሚባለው ከተማ ላይ ከፍተኛ ብርበራ ይካሄዳል። ሰው በሀገሩ ላይ ጸጉረ ልውጥ ሰው ለምሳሌ ጸጉረ ልውጥ ስል እዛ ጅጅጋ አካባቢ እዛ ምስራቅ ኢትዮጵያ አካባቢ እና መሀል ከተማ አዲስ አበባ አካባቢ የሚኖሩ ሰዎች በዛ በአካባቢው ፖሊሶች የሚለዩበት ሁኔታ አለ። ለይተው ያውቋቸዋል እና እነዛን ሰዎች ለይተው ሲያውቋቸው በቃ ለስደት የመጡ ናቸው፣ ድንበር አቋርጠው ወደ ሌላ ሀገር የሚሄዱ ናቸው በሚል ጥርጣሬ እነዛን ሰዎች ይበረብራሉ። ከነዛ ሰዎች ውስጥ በርብረው የሚያገኙት መታወቂያ የመኖሪያ አድራሻቸውን ስለሚያሳብቅ ወደ እስር ቤት ነው የሚወስዷቸው። እኔ ያን ነገር ቀድሜ ስለተረዳሁኝ እንግዲህ እግዚአብሔር ፈቀደና በምንጓዝበት አውቶቡስ ውስጥ አንድ ደላላ ለማግኘት ቻልን። ራሳችን እንደው አገኘንና አነጋገር ነው እና ጓደኛዬ እንዳለ ዶክሜንታችንን በኃላፊነት እሱ ተረከበን ማለት ነው የእኛ ኃላፊነት እሱ ነበረ ተጠያቂ በቃ እኛን ይዞ ያንን ኬላ ለማሻገር ሌሎችንም ሰዎች ይዞ ነበርና ማለት ነው ዶክሜንታችን ወሰደ። ከዛ ያችን የጅጅጋን ኬላ እንዳሻገረን ወዲያው በአነስተኛ ፒክአፕ መኪና ነው መንገድ ልክ እንደ ታጣቂ መጥተው ድንገት የኛ አውቶቢስ ኬላው እንዳለፈ፣ መንገድ ዘግተው እየጎተቱ ወዲያው አጣልፎ አወርደው እዛች ፒክአፕ ላይ ጭነው ወስደው ነው እዛው ጅጅጋ ከተማ ውስጥ ኤርፖርት አካባቢ ቤት የዘጉብን። በዚህ ሁኔታ ነው ጅጅጋን እንኳን ያለፍነው። ዛው ሀገራችን ውስጥ ነው ስደቱ የተጀመረው ማለት ነው። እና ደላላው ጅጅጋ ያደረሳችሁ ከጅጅጋ ደግሞ የሚቀጥለው ጉዞ በመጽሐፈ ሲዋን በሚለው በዚህ መጽሐፍ እንደገለጽከው በየኬላው የሚፈጠር ያልተጠበቀ አደጋና ስቃይ፣ እንዲሁም ድንገት አለ ገንዘብ ክፈሉ የሚል አስገዳጅነት አለ። እስቲ ከጅጅጋ ተነስታችሁ የት እንደደረሳችሁ፣ እዛ የደረሳችሁበትስ ምን ሁኔታ እንዳጋጠማችሁ ግለጽልኝ። ከጅጅጋ በኋላ የምንሄድበት መንገድ በራሱ በጣም የተለየ መንገድ ነው። አጓጓዦቹ ሰዎች የሚያውቁት መንገድ እና በጣም አሳቻ መንገድ ነው። ጅጅጋን በስተቀኝ ትቶ በስተግራ በኩል እጅጋን ከጀርባ ቶ በኮንትሮባንድ መንገድ ነው። በጣም በረሃ ነው። በጣም አስፈሪ ነው። በጣም ጨለማ ነው። መኪናውም አንዳንድ ቦታ ላይ መብራት ያጠፋል። ምክንያቱም መከላከያ ሰራዊት ወታደሮች እዛ አካባቢ ስለሚንቀሳቀሱ እንግዲህ ሰውም ከተያዘ እነሱም ከተያዙ ያው አደጋ ስለሆነ የመኪናው መብራት እየጠፋ ነበር የምንጓዘው። በትክክል ለመንገድ ተብሎ ተጠርጎ የተዘጋጀ መንገድ አይደለም። በበረሃ በጢሻ ውስጥ ነበር የምንሄደው እና በጣም አስፈሪ ነበረ። ወዲያው እጅጋን አልፈን ሃርትሼክ የምትባል አገር አለች ሶማሌ አንድን ና ኢትዮጵያን የምታዋስን የመጨረሻ ድንበር ከተማ እዛ አካባቢ ስንደርስም ልክ እንደዚሁ በጣም ከተማዋን ለመራቅ የመኪናውን መብራት እንዳይታይ እንቅስቃሴው በጣም እዛ ደግሞ በከፍተኛ ሁኔታ የኢትዮጵያ መከላከያ ሰራዊት ተከማችቶ የሚገኝበት ቦታ ስለሆነ መኪናዋ እንዳትታይ ከፍተኛ ጥንቃቄ በማድረግ ነው መኪናውን የሚነዳው ደላላ ይዞ ነው የሄደው። ልክ እንደዛ እንደ ጅጅጋ ከተማ ሁሉ ከተማዋን በጣም በብዙ በሰባትና አስር ኪሎ ሜትር ርቀት ትተን አንድ በረሃ ውስጥ ነው ያራገፉን። እዛ ካራገፉን በኋላ እነሱ ለሌላ ለሌላ ደላላዎች ነው በገንዘብ ያው ልክ እንደ መሸጥ ነው። እነሱ ከኛ ላይ የተቀበሉትን ገንዘብ አትርፈው የተወሰነ ለደላሎቹ ከፍለው ለደላሎቹ የሰጡን እነዛ ደላሎች የራሳቸው ዛ የፈራረሰ ቤት ውስጥ ነው ያስቀመጡን። ሌላ ቦታ እንዳት ጂ እንዳትጪ ከፍተኛ ቁጥጥር አለ። ምክንያቱም ሌላም ደላላ አለ፣ ስደተኛ የሚፈልግ የሚማርክ ማለት ነው። እሱም ወስዶ መሸጥ የሚፈልግ ያው፣ እንደ ሽያጭ ነው። እዛን ያረፍ ነው። ከአዲስ አበባ ጀምሮ ነው የደላላ ሰንሰለት ያለው፣ በየቆማችሁበት ቦታ ሁሉ ደላላዎቹ የሚተዋወቁ ከደላላዎቹ ጋራ ደግሞ በአጋዥነት የሚሰሩ አንዳንዴም ኢትዮጵያውያን እንዳሉ ነው፣ በመጽፎ የጠቀስከው በትክክል። አዎ፣ በተለይ አብዛኞቹ የትግራይ ክልል አካባቢ ተወላጆች ወጣቶች ይበዛሉ። ያው መቼም ሌላ ነገር አይደለም፣ ወይ ደግሞ ለፖለቲካ ጥቅም አይደለም። ይሄን ነገር የምናገረው ግልጽ ነገር ነው። እስከ ሳውዲ አረቢያ ድንበር ድረስ ይሄን ስራ የሚሰሩ አብዛኛው የትግራይ ተወላጆች ናቸው። አልፎ አልፎ ሶማሌዎችም አሉ፣ የሶማሌ ክልል ተወላጆችም አሉ። እዚህ አካባቢ ሰዎች ናቸው፣ ብዙ ጊዜ የተቀባበሉ ይህን ስራ የሚሰሩት ከአካባቢ የሶማሌ ተወላጆች ውጪ የሶማሌ ክልል የኢትዮጵያ ክልል ተወላጆች እና የትግራይ ተወላጆች ማለት ነው። እንደዚህ አይነት ሰዎች ናቸው ብዙ ጊዜ ደላሎቹ። የስደተኛውን ስብጥር ደግሞ ስታነሳ በርካታ ትናንሽ ሴቶች ልጆች እድሜያቸው ገና በአስራዎቹ ደረጃ የሚቆጠር በርካታ ትንንሽ ሴቶች ልጆች ወንዶች፣ የያዙት የገንዘብ መጠን ደግሞ የተለያየ። አንዳንዱም በቂ ገንዘብ ስለሌለው እርዳታ እንዲደረግለት በስደት ጉዞ ወይንም እንዲቀጥል ሲያለቅስና ሲለምን እንዲህ አይነቱም ሁኔታ አለ። እስቲ እሱን ደግሞ አብራራለን። አሁን መጽሐፉ ላይ እንደ ጠቀሱት አንቺ ማሁን ማስታወስ እንደሞከርሹ በጣም ወጣት ሴቶች ልጅ ልጃገረዶች ትያለሽ በጣም በቃ እነዚህ ወጣቶች ምንድን ነው ያሳሰባቸው ለመሰደድ ሲያበቃቸው? ኔ ዝም ብዬ ራሴን ወደ ውስጥ ኔ ይሄ ምክንያት ነበረኝ። እሺ፣ እነዚህ ሰዎች ምን አሳስቧቸው ነው? የቤተሰብ ኃላፊነት ነው? የኑሮ ውጣ ውረድ ነው? የፖለቲካ ችግር ነው? የሃይማኖት ችግር ነው ብዬ ራሴን እንድጠይቅ እስኪያደርገኝ ድረስ ነው። እድሜያቸውን ሳየው ማለት ነው፣ ገና በጣም ወጣቶች፣ ገና እንዳው ለአቅመ ሄዋን እንኳን ደርሰዋል፣ ኃላፊነት እንኳን ቤተሰብ ይጥልባቸዋል ብለሽ የማታስቢያቸው ገና የወላጅ እንክብካቤ የሚያስፈል ጋቸው ሴቶች እንደዚህ አይነት ሴቶች አይቻለው። ወጣት አምራቾች አገራቸው ላይ ቢሰሩ ቢያመርቱ ውጤታማ ሊሆኑ የሚችሉ ጥሩ ጉልበት አቅም ያላቸው ሰዎችን ተመልክቻለሁ እና በጣም የሚያሳዝን ነው። ሌላው በገንዘብ ረገድ እንደተባለው ብዙ ነገራቸውን አገራቸው ላይ ሸጠው ያላቸውን ነገር ሰብስበው እዛ መድረስ ያልቻሉ፣ ምክንያቱም ያ ገንዘብ ይዘረፋል በጣም የቱጋ ሁላ እንደሚደብቁት አንዳንዶቹ ስለሚቸገሩ በጣም በጣም ብቻ የሚያሳዝን ነው። ለመናገርም የሚዘገንን ነው እና በዛ ሁኔታ ያንን ገንዘብ ተነጥቀው ሲያለቅሱ፣ አንዳንዱ ደግሞ ገንዘብ አዋቶ እንዲህ ሲከፍልላቸው ታያለሽ እና ብቻ አሳዛኝ ነው በጣም። በቅድሚያ ጥያቄ መልስ በተሰኘ ፕሮግራም ላይ እንድንሳተፍ በመጋበዛችሁ አመሰግናለሁ። ቻኒያሉ ነው እባላለሁ። ከአሜሪካ ለአቶ ዳንኤል ገዛኸኝ የሚከተለውን ጥያቄ አቀርባለሁ። አንተ በርካታ ሀገሮችን በስደት ስትዘዋወር የጉዞ ስቃይና የህይወት ፈተና በማሳለፍ እንዲሁም በሌሎች ስደተኞች ላይ ይደርስ የነበረውን ድብደባ፣ መደፈር፣ ግድያ በቅርበት ተገኝተህ የአይን እማኝ በመሆን ሁኔታውን በጽሁፍ በማስፈር ሲዋን የተባለውን መጽሐፍ ለመድረስ እንደ በቃ ተገልጿል። ይህ በስደተኛው ላይ የምትፈጸመው በደል በመንግስት አካል ነው ወይስ በተደራጁ ግለሰብ ደላሎች ነው? በደሉ የመንግስት እጅ ከሌለበት ይህንኑ ችግር የየሀገሩ መንግስታት አያውቁትም ወይ? ካወቁት ለምን ለማስቆም አልሞከሩም? በስደተኛው ላይ ይህ ሁሉ ከባድ የሆነ የምድር ሲኦል ሲያጋጥመው መንግስት ባለበት ሀገር ላይ አቤት የሚባልበት የመንግስት አካል የለም ወይ? እነዚህ ሀገሮች አንዱ ከሌላው በሚሻል ደረጃ ለስደተኛው አያያዝ ህግና ስርዓት ምንም የላቸው ማለት ነው? በአሁኑ ወቅትም ቢሆን ህዝቡ ከስደት አልታቀብም እና በመጨረሻ ስደትን ለሚያስቡ ዜጎች ምን አይነት መልእክት ታስተላልፋለህ? አመሰግናለሁ። እሺ የአቶ ጫን ያለውን የመጨረሻውን ጥያቄ የምናጠቃልልበት ሀሳብ ይሆናል። ስደትን ለሚያስቡ ምን መልእክት አለህ የሚለውን አንተ ማስታውሰህ እኔም ማስታውሼ እንመለስበታለን። ግን በጉዞ ድብደባ፣ የሴቶች መደፈር፣ ግድያ፣ ዝርፊያ አይተሃል። የሃይማኖት ግድያም አለ። አንድ ቦታ ላይ የሶማሌ ታጣቂዎች ሲደርሱና ክርስቲያን ክርስቲያን ስለሆነ ብቻ አንዱን የሚገሉበት ሁኔታ ትጠቅሳለ አያይዘህ የአቶ ጫና ያለው አያሌውንም ጥያቄ መልስልን። እሺ እንግዲህ አቶ ጫን ያለው በቅድሚያ አመሰግናለሁኝ ጥያቄውን ስላቀረቡ እንግዲህ፣ ምንድን ነው ይሄ ነገር የሚካሄደው እንደተባለው በደላሎች ነው መንግስታቶች አያውቁም ወይስ ያውቃሉ ብለው ጥያቄ ስላቀረቡ፣ ጥያቄ መንግስታቶች ሁኔታውን ያውቃሉ። ለምሳሌ የስደቱ መዳረሻ የመን ነች እና ሶማሊያን ቢሆን በርካታ ኢትዮጵያውያን ተሰብስበው ትራንዚት የሚያደርጉባት ጉዞ የሚጀምሩባት ቦታ ነች። የወደብ ከተማ ነች፣ ቦሳሶ ሰሜን ሶማሊያ እና እዛም ያለው መንግስት ያው የተጠናከረ መንግስት ባይሆን ይሄን ነገር ለማስቆም ባለው አቅም እነ ቀይ መስቀል እነ አይኦኤም እነ ዩኤንኤችሲአር በሚያደርጉለት ድጋፍ ወታደሮች አሰማርቶ ስደቱ እንዳይከናወን ሙከራ ያደርጋል። ነገር ግን ደላሎቹ ከዛ በላይ የተደራጁ እና እውቀቱም ያላቸው እንደዚህ ሰው እንደሚያጓጉዙ ምን ማድረግ እንደሚገባቸው ስለሚያውቁ ወታደሮቹን በልጠው ያንን ነገር ያደርጋሉ። የመንም ቢሆን እንደዚሁ የአስራ ዘጠኝ ሀምሳ አንድ የጄኔቫ ኮንቬንሽን ፈራሚ አባል እንደመሆኗ የመን ስደተኞችን ታስጠልላለች። ነገር ግን ምንድን ነው ሌላ በአስራ ዘጠኝ ዘጠኝ ሀምሳን ጄኔቫ ኮንቬንሽን ህግ ውስጥ የተካተተ ሌላ ህግ አለ ፕሪማ ፌስ የሚባል። ለምሳሌ እነ ስቴትለስ መንግስት አልባ የሆኑ ህዝቦች በቀጥታ እዚያ አገር ከደረሱ በኋላ ያለምንም ጥያቄ፣ ያለምንም ኢንተርቪው፣ ያለምንም ፎርም መሙላት፣ ያለምንም መንገላታት ያለምንም መጉላላት ተቀባይነት ያገኛሉ። የየመንን መሬት እንደረገጡ ከባህር ወርደው መሬቱን እንደረገጡ ሶማሌዎች በመሆናቸው ብቻ መንግስት አልባ ህዝቦች በመሆናቸው የጄኔቫ አስራ ዘጠኝ ሀምሳን ኮንቬንሽን ህግ ባስቀመጠላቸው መብት ስደተኛ ይሆናሉ ወዲያው። ኢትዮጵያዊ ግን ወዲያው ባህሩን እንደተሻገረ ወደ እስር ቤት ነው የሚወሰደው። እስር ቤት ከገባ በኋላ ነው አይ፣ እኔ ኢኮኖሚ ስደተኛ አደለውኝ፣ እኔ የፖለቲካ ችግር አለብኝ ብሎ ካለ የመንግስታቱ ድርጅት የስደተኞች መርጃ ቢሮ ተወካዮች ሄደው እስር ቤት ድረስ ያነጋግሩታል። የሚያቀርበው የጥገኝነት የፖለቲካ ጥያቄ ተቀባይነት ካገኘ ከእስር ቤት እንዲወጣ ይደረጋል። ያው ያለምንም እርዳታ ያለምንም ድጋፍ እዛ ሀገር እዛ መሬት ላይ እንዲኖር ብቻ በኮንቬንሽኑ መሰረት ይፈቀድለታል ማለት ነው በተረፈ መንግስታቶቹ የሚካሄደውን ጉዞ ያለውን ሁኔታ ህግ አላቸው። አሁን የመን ባለጀልባዎቹን ሲይዙ እስከ ስድስት ወር ስራትና ጀልባውን የመውረስ ነገር አለ። ነገር ግን ባለጀልባዎቹ ይሄንን ህግ ስለሚፈሩ ሰውን ማህል ባህር ላይ ነው የሚያወርዱት። ቢውጠውም ቢተርፍም፣ ባይተርፍም መሀል ባህር ላይ ነው የሚያወርዱት። አለበለዚያም ደግሞ ከቸኮሉ እዚያ ያለው ከኋላ ያለው ህዝብ ካጓጓቸው ሌሎችም ባለጀልባዎች ስለሚቀድሟቸው ሰውን ባህር መሀል ላይ ደፍተው የሚሞተው ይሞታል ገለው ማለት ነው ተመልሰው ሌላ ሰው ደግሞ የሚገሉት ሄደው ያመጣሉ ማለት ነው። እንደዚህ አይነት ነገር ነው ያለው። በተጓዳኝ እንደ ሜዲሲን ሳን ፍሮንቲር የድንበር የሌለሽ የዶክተሮች ድርጅቶች አሉ። እዛ ባህር ላይ ባህር ዳርቻ ድንኳን ተክለው መጤውን ስደተኛ የሚጠብቁ ስደተኛው እንደደረሰ የህክምና እርዳታ እንግዲህ መውረጃው ቦታ ባህሩ የተለያየ ነው። እኚህ ሰው አዘዋዋሪዎች ከአደጋ ከየመን ድንበር ጠባቂዎች ራሳቸውን ለመጠበቅ ሲሉ የተለያየ ቦታ ነው በየጊዜው የሚፈጥሩት። እና እነዛ ዶክተሮች ምናልባት ባህር ያመጣውን ሬሳ ይሆናል የሚያገኙት፣ ሰው ላያገኙ ይችላሉ የሚረዱት። እና ብዙ ቀን እዛ አካባቢ ይጠብቃሉ። ሰው ካገኙ ያክማሉ፣ እርዳታ ያደረጋሉ። ፈቃደኛ የሆነ ሰው ደግሞ ኢንተርቪው አድርገው ቃሉን ይቀበላሉ። እንዴት እንደተሰደደ፣ ከምን ጎሳ እንደሆነ፣ እንዴ ከየት አካባቢ እንደመጣ መረጃ ዳታዎች ይሰበስባሉ። የየመንም መንግስት ቢሆን ጋዜጠኞች፣ አልፎ አልፎ ያንን አካባቢ እየጎበኙ የተለያዩ ዘገባዎች ያቀርባሉ። ባህር ላይ የወደቁ አጽሞችን ሳይቀር በፎቶግራፍ እያስደገፉ፣ እኔ ለምሳሌ አጽም ተመልክቻለኝ ስጋው በክራፕስ ይሄ የባህር ዳርቻ ጊንጦች ተበልቶ ማለት ነው። ያልፈረሰ አጽም እንደተያያዘ አለት ላይ ተሰካክቶ በአይኔ በብረቱ ተመልክቻለሁ። ሌሎችም የወዳድቁ ትኩስ ሬሳዎች አይቻለሁ። እንግዲህ እኛ ስንመጣ በተለየ መንገድ የመጡ ሰዎች ደግሞ እዛ ሞተው ባህሩ ደግሞ እያንከባለለ ሬሳ መጥቶ የጣለው ባህር ዳርቻ ላይ ወደቀ። እንደዚህ አይነት ነገር ይታያላ። መንግስታቶች ያውቃሉ። ጋዜጠኞችም ይሄን ነገር ይዘግባሉ፣ ይጽፋሉ። አትሰደደው የሚል ነገር እኔ አይቻል አቅም። እኔም ደግሞ ስጽፍ ሰው እንዳይሰደድ ብዬ አይደለም። ሰው የመንቀሳቀስ ተፈጥሯዊ ነፃነት አለው። ነገር ግን ሰው ስለሚሄድበት ሀገር በቂ መረጃ ይኑረው ነው የኔ ሀሳብ። ዳንኤል በዚህ ሁኔታ ነው እሺ። አመሰግናለሁ። ስለ መንግስታቱ ሁኔታ ይወቁ አይወቁ፣ በግልጽ ተንትነህ አስረድተህናልና በደላላዎቹ ወይንም በጀልባ አሳፋሪዎቹ በየቦታው ስለሚደረግ ድብደባ፣ ሴቶችን መድፈር፣ ግድያ እስቲ አጠር አድርገህ አስረዳን። ቀድሞ ነገር አንድ የተወሰነ የገንዘብ ወጪ አይደለም። አንድ ስደተኛ የሚጠየቀው በየኬላው አዳዲስ ጥያቄ፣ አዳዲስ የገንዘብ ጥያቄ ወይንም ብርበራ፣ አምጡ ዝርፊያ፣ ሴቶች ለምሳሌ ከነ ውስጥ ሱሪያቸው ሁሉ ወልቆ ጌጣቸው የሚበረበርበት ገንዘብ ደብቀው እንደሆነ የሚታይበት ሁኔታ እንዳለ ነው የገለጽከው በመጽሐፍህ። እና ይህንን ደላላዎች ናቸው የሚያደርጉት ወይስ የማይታወቁ ከ አካባቢው የሚወጡ ሽፍቶች ናቸው የሚዘርፏቸው። አዎ እንግዲህ እኔ እስከ ተጓዝኩበት ጊዜ ድረስ የነበረው መጽሐፌ ላይ የጠቀስኩት ነው። ቀጣይ ሁለተኛ መጽሐፋ ላይ መርግጥ እሱን እየሰራው ነው። ትንሽ ነው የቀረኝ። እንደ ጠየቅሽኝ እንግዲህ አዎ ደላሎቹም ይሄን ነገር ይፈጽማሉ፣ የአካባቢው ሰዎችም ይሄን ነገር ያደርጋሉ። በተለይ በጉዞ በጉዞው ወቅት ደላሎቹ የያዙትን ሰው ራሳቸው ኬላ የሚያቋቁሙ የሶማሌ አካባቢ ዜጎች አሉ። ራሳቸው በራሳቸው አንዱ ጎሳ የተወሰነች ክልል መሬት ላይ የሚያስተዳድረውን አካባቢ ኬላ ያቆማል። እዛ ኬላ ላይ መቶ አርባም መቶ አስርም ሀምሳም ስልሳም ሰው ይዞ የሚያልፍ ደላላ ለነዛ ሰዎች በነፍስ ወከፍ የሚጠየቀው ክፍያ አለ። ያንን የነፍስ ወከፍ ክፍያ ከተጓዡ ላይ ነው ለጉዞ ትከፍላለህ ተብሎ ከከፈለ ውጭ የሚከፍለው እና በተለያዩ ቦታዎች የተለያዩ ክፍያዎች አሉ። ልክ እንደዛው ደግሞ መጨረሻ ጉዞ የሚስተናበርበት ቦታ ላይ ደግሞ ለጀልባ ደግሞ የሚከፈላለ ደግሞ የመን ባህር ላይ ከተወረደ በኋላ የመን አካባቢም ይሄን ነገር የሚፈጽሙ እንደ ሽፍታ የተደራጁ ለየት ያሉ ሰዎች አሉ። ሰዎችን አግተው ይዘው ከቤተሰቦቻቸው ገንዘብ ካልተላከ አንለቅም በሚል ከተማ አካባቢ የራሳቸው ወኪል አላቸው። እዛ ቦታ ላይ ሀዋላ የገንዘብ ማዘዋወሪያ እዛ ገንዘብ ካልተላከ እነዛ ሰዎች የማይለቀቁበት ሁኔታም አለ። ይሄ አንተን ያጋጠመ ነው። የተለያዩ ስደተኞች ደግሞ በዚህ ሁኔታ ላይ አልፉ ይችላሉ። የተሻለ የጉዞ መስመር ሊኖራቸው ይችላል። አይደለም እንዴ? ትክክል። አዎ አዎ። የተለያየ ተዘበራረቀ ነው፣ ወጥ ነገር የለውም። ልክ ነሽ። አዎ። ቲዋን የተባለው መጽሐፍህ ሲነበብ ዳንኤል ገዛኝ በጣም ዘግናኙ ከበሳሰው ወደ ወደ የመን ለመድረስ ከተሳፈራችሁ በኋላ የሆነች ከርካሳ ጀልባ ከተሳፈራችሁ በኋላ የነበረው የስቃይ ጉዞ ነው። በደንብ ነው የምትገልጸው፣ የጉዞውን እርዝመት፣ የሰማዩን ስታየው ያው ጥግ የሌለው ሰማይ፣ ባህሩ ጥግ የሌለው ባህር መሆኑና አስፈሪነቱ ከዛ በላይ ደግሞ ጥቅጥቅ ብላችሁ ጀልባው ላይ ስደተኞቹ መተነፋፈሻና ጥቅጥቅ ያለ ቦታ ላይ ተቀምጣችሁ ስትጓዙ ትገልጻለ። እስቲ ያችን አብራራለን እንደገና። አዎ እንግዲህ ጀልባዋ ቦዲዋ፣ የጀልባዋ አካል በመጀመሪያ እንግዲህ እኔ ዝም እንደሰበሰብኩት መረጃ፣ መከታተል፣ ማወቅ እንደቻልኩት አስር አስራ ሶስት ለሚደርሱ የተደራጁ አሳጥማጆች የምትሰራ ጀልባ ነች ጀልባዋ እና መጀመሪያ ስትሰራ የነበራት ሞተር ወርዶ ነው ሌላ የከፍተኛ የከባድ መኪና ሞተር ተገጥሞላት የናፍጣ እየጠጣ ያ ሞተር ሁለት ሜትር የሚደርስ እንጨት መዘውር አላት። እንደ መሪ በዛ እየዘወሩ ነው እንግዲህ መቶ አርባም መቶ ሀምሳም ሰው ወደ መቶ አርባ አምስት ይመስለኛል እኔ ስጓዝ የነበር ነው። እና እንደገና መሀል ላይ ደግሞ ሆል አለ ቀዳዳ ሆል እንደ ጉድጓድ ሆኖ ወደ ላይ ከፍ ያለ ነው። መግቢያው አራት ማዕዘን ነው። እዛ ውስጥ አሳ ማስቀመጫ አይስ ተሞልቶ በረዶ ተሞልቶ አሳ የሚቀመጥበት ነው። ነገር ግን የአገልግሎቱ ቆሞ ሰው ነው እዛ ውስጥ ሆል ውስጥ የሚቀመጠው እስከ ሰባት ሰው ይቀመጣል እዛ ውስጥ እና፣ ሌቭል አይደለም፣ ኩል አይደለም፣ የተደላደለ አይደለም፣ የተደላደለ ወደ ውስጥ ሸርተት ሸርተት ያለ ነው። እና እዛ ላይ ሲቀመጡ ልጆቹ ስለሚንሸራተቱ፣ መሀል ላይ ነው ስብስብ ነው የሚቀመጡት፣ እና አየር አያገኙም እዛ ውስጥ። እንግዲህ እኔ በተጓዝኩበት ወቅት ሁለት ይሁን እንደዚህ ልጆች ሞተው የእነሱን ሬሳ አውጥተን የጣልንበት ሁኔታ አለ። እኔ ሆሉ ጫፍ ላይ ከላይ ነው የተቀመጥኩት። ንፋስ የማግኘትም አየር የማግኘትም እድል ነበረኝ እስከ ተወሰነ ሰዓት ድረስ እና በጣም አሳዛኝ ነው። አጅ አገጭና ጉልበት ነው የሚገጣጠመው። በጣም አስከፊ ነው። ሴቶች አሉ እንደገና። የጀልባው ሞተር ጭሱ የሚወጣበት ቦታ ላይ ሞተሩ ስር የሚደረደሩ ሰዎች አሉ። ብዙ ጊዜ ሴቶችን እዛ ስር የሚያስቀምጡት ምክንያቱም ዘዋሪዎቹ እዛ አካባቢ ስለሚደረደሩ በቁመት ስለሚቆሙ እነዛን ሴቶች ማየት እንደፈለጉ ማድረግ ስለሚፈልጉ ሴቶችን እዛ አጠገባቸው ነው እዛ ሞተሩ ስር የሚደረድሩት እና ባህሩ በራሱ የተለያየ ባህር ያለው ሽታው ኢንተርናሽናል ባህር የሚባል አለ መሀል ላይ እሱ ራሱ እንግዲህ ለረጅም ጊዜ ተመላልሰናል የሚሉ ስደተኞች እንደነገሩኝ አንዳንድ የበለጸጉ ሀገሮች ሶማሊያ ወደ ሶማሊያ አቅራቢያ ባለው ባህር አንጻር የነዳጅ ድፍድፎችን ቆሻሻዎችን እያመጡ ያለ ስምምነት እያመጡ በትልልቅ መርከቦች ይደፋሉ የሚባል ነገር አለ። እና ባህሩ ሽታው በጣም የተለያየ ነው። እንዳው የተጎረባበጠም ነገር ይመስልሻል። ጀልባዋ ስትጓዝ ወደ ኋላም ትላለች፣ ወደፊትም ትሄዳለች። እኛ እንዲያውም ሞተር ሁላ ጠፍቶብን ነበረ መንገድ ላይ ያው ሞተሩ አጋጣሚ ተሰርቶ ተነሳ እንጂ ለተወሰነ ሰዓት ሞተሩ ጠፍቶብን ባህር ላይ ወደ ኋላ መጓዝ ጀምራ ነበር ጀልባዋ። መቋቋም አቅቷት ሞተር ስለሌለው ወደፊት ተስፈንጥራ ጥራ መሄድ ስለማትችል እንደዛ የሆነበት ሁኔታ ነበረ። እና ያው ከላይ ደግሞ ራሳቸው ለማረፊያነት እየተፈራረቁ የሚተኙበት የተወጠረ መረብ አላቸው። እዛ ላይ ሴት ይዘወተው ሲደፍሩ ተመልክቻለሁ ባይኔ በብረቱ እኔ ምስክር ነኝ። እና በጣም አሳዛኝ ነው። ያን ነገር ለመመልከትም ትንሽ አይምሮች አቅምም ብቃትም አይኖረውም። ምክንያቱም በጣም ይከብዳል። በጣም የሚረብሽ ነገር ነው እና ከባድ ነው። እንደገና ራሱ ጀልባው ጉዞ በራሱ በሽታ አለው። ልክ ባህሩን እንደተሻገርሽ፣ መሬት ላይ እንደቆምሽ፣ ሜዲሲን ሳንፍሮንቲየር አጥኞች የጻፉት ነገር አለ ሳይኮሎጂካል ትሮማ ነው የሚሉት፣ የአይምሮ ሁከት ነው። አይምሮች ላይ ሁከት ይፈጠራል። ጩኸት ስ ትሰሚያለሽ፣ ግን ምንም ጩኸት የለም። ሰዎች ሲዘዋወሩ ሲከቡሽ ታያለሽ፣ መኪና ታያለሽ፣ መንገድ፣ መኪና፣ ጩኸት እንግዲህ ባህር ላይ የሚፈጠረው ስሜት ነው። መሬት ያስቶርጅ የሚመጣብሽ እና እንደ እብደት ነው። የተወሰነ ሰዓት እንደ እብደት ያደረግሻል እና በጣም ነው መቋቋም ይከብዳል። በጣም ከባድ ነው። በዚህ ላይ ምግብ የለም፣ ውሃ የለም። አስቸጋሪ ነው። ከአርባ አንድ ሰዓት ሰላሳ ስድስት ሰዓት ነው የሚፈጀው እንግዲህ በአስራ ሁለት በአስራ ሁለት ሰዓት ስት ከፊው ሰላሳ ስድስት ሰዓት እንደ ሶስት ቀን ማለት ነው። እኔ ስጓዞ ወደ አርባ አንድ ሰዓት ነው የፈጀብኝ፣ እና በጣም አስቸጋሪም አሰቃቂም ነው። እንግዲህ ይህን ሁላ ልክም አድርጌ መጽሐፉ ላይ ለማስፈር ሞክሬያለሁ። ልክ ነው። እንደውም ዳንኤል፣ ለአንተ መጽሐፍ የጀርባ ጽሁፍ ያበረከተው መጽሐፉ እንዲነበብ መጽሐፉን አመስግኖ የጻፈልህ ደራሲ ተስፋዬ ገብረአብ አንድ አስተያየት ልኳል። እናመሰግናለን በቅድሚያ ተስፋይ ገብረአብን አብን ምን ይላል ሁለት መቶ ገጾች ከያዘው ከጋዜጠኛ ዳንኤል ገዛኝ መጽሐፍ በጣም ያስደነቀኝ ክፍል የቦሳሶ የስደተኞች ሕይወትና ከቦሳሶ ወደብ የመን በከርካሳ ጀልባ የተደረገው አሰቃቂ ጉዞ ነው። አንድ ስደተኛ እህታችን እዚያው ጀልባ ላይ ስትደፈር ማየቱን ገዛኝ ጽፏል። ከቦሳሶ ወደ የመን የሚደረገውን ህገወጥ የባህር ጉዞ በተመለከተ እውነታውን የሚያሳይ አንድ ፊልም ቢሰራ ጠቃሚ ትምህርት ይገኝበታል። ይህ እንዲፈጸም እንደ ኃይሌ ገሪማ አቅሙ ያላቸው ባለሙያዎችን ዳንኤል ቢያነጋግር መልካም ይመስለኛል ይላል። ዳንኤል አስቦበት ይሆን ሲል ይጠይቃል ተስፋዬ። ያንተ መልስ? አዎ። እንግዲህ በቅድሚያ ስለ ተስፋዬ ጥቂት ትንሽ ቁንጽል ነገር ልበል። ተስፋዬ እንግዲህ ለሀገራችን የስነ ጽሁፍ እድገት የበኩሉን አስተዋጽኦ ያደረገ ደራሲና ጋዜጠኛ ነው። እንደኔ ያሉ ጸሐፊዎችን፣ የሙያ አጋሮችን የሚያበረታታ በጣም መልካም መንፈስ፣ መልካም አተሳሰብ ያለው ጥሩ ሰው ነው። ተስፋዬን በዚህ አጋጣሚ ላመሰግነው እወዳለሁ። ለእኔም መጽሐፍ ብለር ብዬ ጀርባ ማስታወሻ ጽፎልኛል፣ እና አመሰግናለሁ። ወደ ራሴና ጋዜጠኛ ተሳይ ገብረ ጥያቄ ስመጣ እርግጥ ነው እኔ መጽሐፉን ከመጽሐፌ በፊት የፊልም ስክሪፕት ዲያሎግ ነው የጻፍኩትኝ። እሱ በእጄ ይገኛል። ወደ እንግሊዝኛ አልተለወጠም። በእርግጥ የአማርኛ ስክሪፕት ነው። እኔ በምችለው ሁኔታ እንግዲህ የተለያዩ ሰዎች ለማግኘት ሞክር ያሉ ብዙም ባይሳካልኝም ግን በሀሳቤ የገፋበታለሁ። ተስፋዬ ያለው ነገር በውስጥ ያለ በጣም አመሰግናለሁ። እንግዲህ የምችለውን ነገር ለማድረግ ሞክራለሁ። እንደተባለው የፊልም ባለሙያዎች አቅሙ ያላቸው ሰዎች ይህን ነገር ተመልክተውት አንድ ነገር ማበርከት ቢችሉ በጣም በጣም ጥሩ ነው ብዬ አስባለሁ። እኔም በራሴ በበኩል የማስበው ነገር ነው። ተስፋዬን አመሰግናለሁ። እሺ፣ ዳንኤል እኔም እስማማለሁ፣ ግን አንድ ሁለት ነገር ብለን የዛሬውን ውይይት እንቋጭ። ምክንያቱም የመንም ከገባ በኋላ ከፍተኛ ስቃይ ደርሶብሃል። በተለያዩ ምክንያቶች ከዩኤንኤችሲአር ሰዎች ጀምሮ እንዲሁ ያንተን መሰደድና መንግስትን ተቃውሞ መናገርህን በመቃወም ስቃይ ሊያደርሱብህ የሞከሩ ሁኔታዎች አሉ። እሱን ወደፊት እንመለስበታለን። መጽሐፍህን ሳነብ ግን ሁለት ነገሮች ሰው በመከራም ቢሆን ሰው ለሰው ደራሽ መሆኑን አንተ ለምሳሌ አብረህ ትጓዝ የነበረው የቅርብ ጓደኛ ታምራት የምትለው አለ። ከዛም ሰዎች በዛ በመከራ ጊዜ ሁሉ ባትተዋወቁም ለመረዳዳትና አንዱ አንዱን ለማገዝ ትጉ ነበረ። እሱ ከመጽሐፍህ የማረከኝ አንዱ ነጥብ ነው። ስለ እሱ የምትለው ነገር አለ። ሰው እንግዲህ ማለት ያው ለሰው ልጅ በወሳኝ ሰዓት እና በአስፈላጊ ወቅት ላይ የሚደርስ ሰው ነው። ሰው ማለት ለእኔ ሌሎችም ብዙዎች እንደሚስማሙት ማለት ነው። እና እኔም በበኩሌ ጥቂቶችም እንደምንችለው እና አቅማችን በፈቀደ ለመተጋገዝና ለመተባበር ሞክረናል። ልክ ከዚህ ባሻገር ደግሞ መተባበሪያ ያቃታቸው ጊዜያዊ ነገር ያሳሳቸው ሰዎች እርስ በርስ ሲጋጩና ተቧድ ነው ሌላ አላስፈላጊ ነገር ሲፈጽሙ ማየት ስደት ላይ የተለመደም እና ብዙ ጊዜ የሚሰማ ነገር ነው። እኔንም በተወሰነ ደረጃ ያጋጠመኝ ነገር ነው። ስለዚህ ዜጎቻችን በስደትም ሆነ በማንኛውም ቦታ ሊተባበሩና ሊተጋገዙ ይገባል። በዚህ ሀያ አንድ አመት ውስጥ ያየነው የስደት ታሪካችን ቀደም ሲል ከነበሩት ከምንሰማቸው የስደት ታሪኮች በጣም አስከፊ እና አንገታችንን ያስደፋል አስነዋሪም የስደት ታሪካችን ነው። ያው ከሰሞኑ እንደምትመለከቸው ትዝታ በየመን እና በሳውዲ አረቢያ ድንበር መካከል የሚጓዙ ኢትዮጵያውያን ስደተኞች የሚደርስባቸውን ስቃይ አጉልተው የሚያሳዩ የተለያዩ ቪዲዮዎች ዩቲዩብ ላይ እየተለቀቁ በጣም የሚያስለቅሱ ናቸው። በጣም የሚያሳዝኑ ናቸው። የመን ውስጥም እንደዚሁ አሁን ሰዎች እየታገቱ እስከ ሁለት ሺህ አምስት መቶ ዶላር ድረስ ካልከፈሉ እስረኛ ሆነው ማጎሪያ ውስጥ ተዘግቶባቸው በግርፋት በአካልም ማሰቃያ በሆኑ ለሰው ልጅ ባልተፈቀዱ ብረቶች፣ በተለያዩ ጉጠቶች፣ በተለያዩ ነገሮች ሰዎች እየተሰቃዩና ችግር እያዩ ነው። ስለዚህ ዜጎቻችን ከምንም በላይ በዚህ ወቅት ካልተባበሩ መቼ ሊተባበሩ እንደሚችሉ እኔ አላቅም። በዚህ ወቅት ነው መተባበር ያለባቸው። አሁን ነው በቃ የመደጋገፊያ ወቅት ነው የምለው እኔ። አዎ በስደቱ ደግሞ ዩቱቦቹን እንደጠቀስከው ብዙውን ጊዜ አሳልፈው የራሳቸውን አገር ወገናቸውን የሚሰጡት አብረው የተሰደዱ ናቸው። አንዳንድ ጊዜ ይሄንን የሚፈጽሙት ባዕዳን ዜጎችም አይደሉም። እሱ ነው ዋናው ደግሞ አሳዛኝ። ያው በተለይ ይሄ በጣም የላላ የድንበር ጥበቃ ያለባቸው ሀገሮች ላይ በቃ ራሱ ተሰዳጁ ስደተኛ ተመሳስሎ ነው ብዙ ጊዜ ዜጎችን አሳልፎ በመስጠት አሳልፎ በመሸጥ ሌላ ተግባር የሚፈጽሙ አብረው ከአሰቃዮቹ ጋር አብረው ሆነው የኛው ሀገር ሰዎች በመግረፍ ተግባር ላይ ተቀጥረው የሚሰሩ ሰዎች አሉ በገራፊነት። በጣም እንግዲህ የሚያሳዝን ነው። ብዙ ጊዜ አንድ ጋዜጠኛ ጓደኛችን አለ፣ ግሩም ተክለ ሃይማኖት ይባላል። አሁን የመን ውስጥ ነው ያለው። እንደዚህ አይነት ጉዳዮችን እየተከታተለ ይዘግባል፣ በተለያዩ ድረገጾች ላይ ይጽፋል እና እሱ በሚጽፋቸው ጽሁፍ ውስጥ አሁን እየተከታተ ተከታተለ የሚያወጣቸው ዘገባዎች እንደዚህ አይነት ነገር ነው የሚያጋልጹት እና በጣም የሚያሳዝን ነው እና ልንተዛዘን ይገባል ነው ምለው መቼ ስሌለ ምን ይባላል እንግዲህ ዳንኤል፣ አንተ ወደ አሜሪካ መጥተህ በዩኤንኤችሲአር አማካኝነት በህጋዊ ስደተኝነት መተህ አትላንታ ውስጥ ትኖራለህ። ግን ቀደም ሲል ጠያቂያችን አቶ ጫና ያለው አያሌው አንድ ያቀረቡት ጥያቄ አለ ለመሰደድ ለሚያስቡ የምትሰጠው አስተያየት ወይንም ምክር ብለዋል። በዚህ በዚያ እናጠቃልላለን። እኔ ሰውን የትም አትሂድ፣ እዛው ተቀመጥ እንደዚሁን ብዬ ለመምከር አልችልም። ምክንያቱም ሰው መብት አለው፣ ተፈጥሮዊ መብቱ ነው መንቀሳቀስ ወደዛም ወደዚህ ማለት ተፈጥሮም ያስገድደዋል። ነገር ግን የሰው ልጅ ስለሚሄድበት ቦታ በቂ መረጃ ማግኘት አለበት። ማንበብ አለበት። መጠየቅ አለበት። ወዴት ነው የሚሄደው? ዝም ብሎ በጭፍን ተነስቶ አንድ ሰው የማያውቀው ቦታ ዝም ብሎ መሄድ የለበትም። ደመነፍስ መረጃ ሊያገኝ ይገባዋል። ምንድን ነው የማደርገው? መብቴስ ምንድን ነው? ስደቴ ምን አይነት ነው? ፖለቲካዊ ስደት ነው? ሃይማኖታዊ ነው? ኢኮኖሚ ነው? ስለዚህ ኢኮኖሚስ ከሆነ እንዴት አድርጌ ነው ሰርቼ ደግሞ ወደ የምሰራበት ቦታ የሚሄደው የሚለው ነገር ማሰብ አለበት። በአሁኑ ሰዓት የመን ከመቶ ሰባ ስምንት አለም ላይ ከሚገኙ ሀገራት መካከል በጣም የዘቀጠ ኢኮኖሚ ደረጃ ያላት ሀገር ነች። በጣም ዜጎች ታምራ ሰቡ አሰቃቂ ሁኔታ ውስጥ የሚኖሩበት ሀገር ነች። በጣም አስከፊ ሀገር ነች። ሰዎች የመን ሄደው ጎዳና ላይ የሚኖሩበት ሁኔታም አለ። ሀገራቸውን ያህል ነገር ለቀው በረንዳ ላይ የሚያድሩበት፣ ውጭ የሚያድሩበት ሁኔታ አለ። ይሄን ነገር ስትመለከቺ ለምን ትያለሽ? ዞሮ ዞሮ ግን ምንድን ነው ማወቅ ያስፈልጋል። ሰው የሚሄድበትን ቦታ ሊያውቅ ይገባዋል። ይህንን ነው ለሰዎች የምመክረው። ይህን ካወቁ በኋላ ውሳኔው የእነሱ ነው። የሚያሳዝነው ምንድን ነው አሁን ይሄ የእኔ መጽሐፍ ያልኩትን ያህል ሙከራ አድርግ ያለው ነገር ግን ኢትዮጵያም በነጻነት ሊነበብ አልቻለም። መጽሐፉ ክፉ ነገር የለውም። ለመንግስትም ቢሆን አስቸጋሪ ነገር የለውም። ሰዎች እንዲያነቡት እንዲያገኙት ፈልጌ ነው ያን ነገር ያደርጉት። ኢትዮጵያም እዚህ ሰሜን አሜሪካ የታተመውና ነገር ግን እዛ ኢትዮጵያ አሳታሚዎች በመፍራታቸው ማከፋፈል በመፍራታቸው ምክንያት ታትሞ ያለው መጽሐፍ ታስሮ ነው የተቀመጠው እና ይሄ ሁኔታ ነው ያለው። ሰዎች ቢያነቡ ቢያውቁ መልካም ነው። ይሄ መጽሐፍ ደግሞ ስለ ሶማሊያ፣ የመን ከዚያ ወደ ተለያዩ መካከለኛው ምስራቅ ሀገራት ስደት የሚተርክ መጽሐፍ ስለሆነ ለዜጎቻችን እውቀት ይጠቅማል። በአሁኑ ሰዓት ዜጎቻችን በመቶ ሺዎች ወደ መካከለኛው ምስራቅ በባሌም በቦሌም በተለያየ መንገድ እየተሰደዱ ነው። ቢያንቡ ቢያውቁ አሳታሚ የሆኑ ሰዎች መጽሐፉን ማግኘት ቢችሉና ለሰው ቢያዳርሱ መልካም ነው። ላለው ጥሩ ነው። ዳንኤል ሲ ዳንኤል፣ ስለ መጽሐፉ አንተን መጠየቅ የሚፈልጉ ወይንም ቀደም ሲል እንደ ጠቀስከው የሕትመት ባለሙያዎች የሆኑ አንተን ለማግኘት የሚፈልጉ ከሆነ በምን አድራሻ ያገኙሃል? ኢሜይል አድራሻህን መስጠት እችላለሁ። አዎ እንግዲህ ያው አገር ቤትም መጽሐፉ ታትሞ ስላለ ማከፋፈልም ሆነ በግለሰቡ ደረጃ ማንበብ የሚፈልጉ ሰዎች የትሄደው ፒክ እንደሚያደርጉ ለማሳወቅ ዲ ወንድሙ ነው ዲ ደብሊው ኢኤን ዲኢ ኤምዩ አት ጂሜይል ዶት ኮም ነው። እደግመዋለሁ። ኤም ዩ ወንድሙ አት ጂሜይል ዶት ኮም ነው። ስልክ ቁጥሬ አራት ዜሮ አራት ስድስት አስር ስልሳ ዘጠኝ ሀምሳ አራት ነው። አራት ዜሮ አራት ስድስት አስር ስልሳ ዘጠኝ ሀምሳ አራት ነው። እንግዲህ ማንም ሰው ኮንታክት ቢያደረገኝ መጽሐፉን የሚያገኝበትን መንገድ በአድራሻውም ልልክ ይችላለሁ። እሺ ዳንኤል፣ እጅግ አድርጌ አመሰግናለሁ ስለ ትብብር ትዝታ። እግዚአብሔር ይስጥልኝ። እኔም ከልብ አመሰግናለሁ።